ይህ በኢትዮጵያ ከትላንት ጀምሮ ተግባራዊ እንደሚደረግና ለስድስት ወር እንደሚዘልቅ በኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተነገረው የአስቸኳይ ጊዜ አዋጅ የሚገድባቸውን መብቶችና የሚያከናውናቸውን ተግባራት ለማወቅ የሚወጣውን አዋጅ ዝርዝር መመልከት እንደሚያስፈልግ አንድ የሕግ ባለሙያ ተናግረዋል። በምርጫ 97 የምርጫው ዕለት ምሽት ሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ በቴሌቪዥን ቀርበው የመሰብሰብ ሰላማዊ ሰልፍ የማድረግና ሌሎች ተያያዥ መብቶች ለአንድ ወር የተገደቡ መሆናቸውን ከመግለጽ ውጪ ባለፉት ሀያ አምስት ዓመታት በሀገር ደረጃ የተደረገ የአስቸኳይ ጊዜ አዋጅ ስለመኖሩ እንደማያውቁም ባለሙያው ተናግረዋል። ጽዮን ግርማ ዝርዝሩ አላት። በኢትዮጵያ ለስድስት ወር የሚቆይ የአስቸኳይ ጊዜ አዋጅ መውጣቱ ተገልጿል። በዋሽንግተን ዲሲ የሚገኙት የቀድሞ በፍትህ ሚኒስቴር ጠቅላይ አቃቢ ህግና መምሪያ ኃላፊ የህግ ባለሙያ አቶ አለማየሁ ዘመድኩን በአስቸኳይ ጊዜ አዋጁ የሚገደቡትን መብቶች ለማወቅ የአዋጁን ዝርዝር ማየት እንደሚጠይቅ ጠቁመዋል። በአጠቃላይ ሲታይ ግን በህግ የተረጋገጡ መብቶችን የሚገድብ ሊሆን ይችላል ብለዋል። ለምሳሌ ያህል የመሰብሰብ ነፃነት አለ፣ ሰላማዊ ሰልፍ የማድረግ ነጻነት አለ፣ ሀሳብን በነጻነት የመግለጽ መብት አለ። እንደዚህ አይነት ህግና ስርዓት ጠፋ በሚባልበት ጊዜ፣ መንግስቱ ይሄን በሚልበት ጊዜ እነዚህ ነገሮችን ለጊዜውም ቢሆን ያንን አለመረጋጋት ለመግታት ሲባል እነዚህ መብቶች ላይ ገደባ በጅቶ ህግና ስርዓት አስከብራለሁ የሚለውን አሰራር የሚዘረጋበት ሁኔታ ነው። አቶ አለማየሁ ዘመድኩን የኢትዮጵያ ህገ መንግስት አንቀጽ ዘጠና ሶስት ስለ አስቸኳይ ጊዜ አዋጅ ያሰፈረውን ይዘረዝራሉ። ይህ አስቸኳይ ጊዜ አዋጅ ማለት በአንድ ሀገር ውስጥ የተፈጥሮ አደጋ ሲከሰት ወይም ድንገት ደራሽ ብጥብጥ ምክንያት ህግና ስርዓት ሲጠፋ አንዳንድ በህገ መንግስት የተረጋገጡ መብቶች ለጊዜውም ቢሆን የሚታገዱበት ህግና ስርዓቱን ለማስከበር ወይም ደግሞ የደረሰውን አደጋና ችግር ለመቋቋም በጊዜው የሚወሰድ እርምጃ ነው። ይሄ ሙሉ ስልጣን ለአስፈፃሚው አካል የሚሰጥ ነው። በኢትዮጵያ ህገ መንግስት ላይ አንቀጽ ዘጠና ሶስት ላይ ተደንግጓል። የአስቸኳይ ጊዜ አዋጅ የሚኒስትሮች ምክር ቤት ሰብሳቢ ጠቅላይ ሚኒስትሩ ሊወስድ እንደሚችል እና ይህንንም ስራ ላይ ካለ ምክር ቤቱ በአርባ ስምንት ሰዓት ውስጥ ቀርቦ ማጸደቅ እንዳለበት፣ ስራ ላይ ከሌለ ደግሞ በአስራ አምስት ቀን ውስጥ ፓርላማው አቅርቦ ማጸደቅ እንዳለበት ይደነግጋል። ይሄ ከስድስት ወር በላይ መብለጥ እንደሌለበት፣ ነገር ግን በተደጋጋሚ በሚቀርብ ጥያቄ ለአራት ለአራት ወር እየተደጋገመ እየቀረበ ሊፈቀድ እንደሚችል፣ በፓርላማው ሊዘረጋ እንደሚችል የሚደነግግ አንቀጽ አለ። አቶ ዘመድኩን በሀያ አምስት ዓመት ጊዜ ውስጥ እንዲህ ያለ ሀገራዊ የአስቸኳይ ጊዜ አዋጅ በይፋ መታወጁን እንደማያውቁ ገልጸው በምርጫ ዘጠና ሰባት ወቅት ግን የነበረውን ሁኔታ ያስታውሳሉ። በ1997 ላይ ግንቦት ሰባት ቀን 1997 ምርጫው የተካሄደ ዕለት ምሽት ጠቅላይ ሚኒስትሩ በቴሌቪዥን ቀርበው አንድ ወር ያህል ስብሰባ፣ ሰላማዊ ሰልፍ ማድረግ የተከለከለ ነው ከዛሬ ጀምሮ ብለው እንደሚታወቀው በዛ ጊዜ በነበረው የምርጫ ሂደት የቅንጅት ተመራጮች ብዙ ቦታ ስላሸነፉ እና ከዛም ጋር የተፈጠረ ቴንሽን ነበር እና ቀድሞ ጠቅላይ ሚኒስትር እንደዛ አይነት ነገር አውጀዋል በቴሌቪዥን ወጥተው። እንግዲህ የመንግስቱ ሰዎች አስቸኳይ ጊዜ አዋጅ አይደለም ነው የሚሉት። ነገር ግን ስራው የዛን ቀን ማታ ያወጁት ነገር የአስቸኳይ ጊዜ አዋጅ ይዘት ያለው ነገር ነው የተናገሩት። ምክንያቱም መብትን የሚገድብ ነው፣ የመሰብሰብን የመሰለፍን ነፃነት የሚገድብ እስከሆነ ድረስ ከአስቸኳይ ጊዜ አዋጅ አይለይም። ምናልባት የሚለየው ፓርላማ ቀርቦ ባለመጽደቁ ነው። ህጋዊ አካል ጋር ቀርቦ የጸደቀ ነገር አይደለም ያ እና ነገር ግን ስራው ግን ያው የአስቸኳይ ጊዜ አዋጅ ይዘት ያለው ስራ ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የአስቸኳይ ጊዜ አዋጁን አተገባበር የሚከታተል ኮማንድ ፖስት በጠቅላይ ሚኒስትሩ ጽህፈት ቤት ስር መቋቋሙን በመግለጫቸው ጠቅሰዋል። ጽዮን ግርማን አመሰግናለሁ። ይህን አስቸኳይ ጊዜ አዋጅ በተመለከተ ነገ ሰፊና ዝርዝር ዘገባ ይኖረናል።